ኮፓ አሜሪካ ከተጀመረ አንድ መቶ ዓመታት ያስቆጠረና በእድሜ አንጋፋው ዓለም አቀፍ አህጉራዊ የሻምፒዮና እግር ኳስ ውድድር ነው። ቀደም ሲል አስሩ የደቡብ አሜሪካ ኮንፌዴሬሽን ማለት ኮሜቦል አባላት ብራዚል፣ አርጀንቲና፣ ዩራጓይ፣ ኮሎምቢያ እና ቺሌ እንዲሁም ፓራጓይ፣ ኤኳዶር፣ ፔሩ፣ ቦሊቪያ እና ቬኔዙዌላ ነበሩ እንደ አውሮፓውያን ዘመን አቆጣጠር ከ1993 ዓ ም በኋላ ከደቡብ አሜሪካ ውጪ እንግዳ ቡድኖች መጋበዝ ተጀመረና ሜክሲኮና ዩናይትድ ስቴትስ ታከሉ። እናም የዚህ ዓመቱ ዋንጫ ውድድር አስራ ስድስት ቲሞችን ያሳትፋል። ከአስሩ የደቡብ አሜሪካ ቡድኖችና ሁለቱ እንግዶች ሜክሲኮና ዩናይትድ ስቴትስ በተጨማሪ በአካባቢው የሻምፒዮና ማጣሪያ ውድድሮች ያለፉ ኮስታሪካ፣ ጄሜይካ፣ ፓናማና ሄይቲ ታክለዋል። በአስራ ስድስቱ ቲሞች መካከል ለአንድ ወር ግድም የሚካሄዱት ግጥሚያዎች በሙሉ በቀጥታ በሚሊዮኖች ለሚቆጠሩ ተመልካቾች በቴሌቪዥን ይተላለፋል። ውድድሮቹ በተለያዩ ሀያ የዩናይትድ ስቴትስ ከተሞች ውስጥ የሚደረጉ በመሆናቸው አብዛኞቻችን የምንከታተለው በቴሌቪዥን ይሆናል። እንደ አጋጣሚ ሆኖ ደግሞ እኛ ባለንበት የዋሽንግተን ዲሲ ከተማ አንድ እንኳ ጨዋታ ስለማይደረግ ሁሉንም የምንከታተለው ከቴሌቪዥን ታዳሚዎች ጋር ነው። ኮፓ አሜሪካ 16 ቲሞች ይሳተፉበታል። ቀደም ሲል እንደገለጽኩት በአራት ምድቦች ተከፍሎ ነው የሚካሄደው። በኤ ምድብ ዩናይትድ ስቴትስ፣ ኮሎምቢያ፣ ኮስታሪካ እና ፓራጓይ፣ በቢ ምድብ ብራዚል፣ ኤኳዶር፣ ሄይቲ እና ፔሩ፣ በሲ ምድብ ሜክሲኮ፣ ዩሩጓይ፣ ጃማይካ እና ቬኔዙዌላ፣ በዲ ምድብ አርጀንቲና፣ ቺሌ፣ ፓናማ እና ቦሊቪያ ይገኛሉ። ዛሬ አርብ፣ ነገ ቅዳሜና ከነገ በስቲያ እሁድ ስድስት ግጥሚያዎች ይካሄዳሉ። ዛሬ ማታ በመክፈቻው የኤ ምድቦቹ ዩናይትድ ስቴትስና ኮሎምቢያ ሳንታ ክላራ ካሊፎርኒያ ይጋጠማሉ። ነገ ኮስታሪካ ከፔሩ ኦርላንዶ ፍሎሪዳ፣ ብራዚል ከኤኳዶር ፓሳዲና ካሊፎርኒያ ይጫወታሉ። እሁድ ጃሜይካ ከቬኔዙዌላ ቺካጎ፣ ሜክሲኮ ከዩራጓይ ግለንደን አሪዞና ይጋጠማሉ። የሁሉንም ውጤቶች በሰኞ ምሽት ፕሮግራሜ ይዤ እመለሳለሁ። እና የዘንድሮውን ኮፓ አሜሪካ ዋንጫ ማን ያሸንፍ ይሆን? የአርጀንቲና ብሔራዊ ቡድን ኮከብ አጥቂው ሊዮኔል ሜሲ ተሳተፈበትም ቀረ ጠንካራ ከሚባሉት አንዱ ነው። አልቢ ሰለስተ በመባልም የሚታወቀው የአርጀንቲና ብሔራዊ ቡድን ዋንጫ የተጠማም ይመስላል። ከ1993 ኮፓ አሜሪካ ወዲህ ቡድኑ አንዴ እንኳ ዋንጫ ወስዶ አያውቅም። ያለፈውን ዓመት ዋንጫ ያነሳው የወቅቱ አስተናጋጅ ቺሌ ነበር። ዩራጓይም ቀላል ቲም አይደለም። ከፊት በአጥቂው ኤዲንሰን ካቫኒ ከኋላ በዲዬጎ ጎዲን ይመካል። መረሳት የሌለበት ደግሞ ዩራጓይ ከዚህ ቀደም አስራ አምስቴ የአሜሪካ ዋንጫ መውሰዱ ነው። አስተናጋጇ ዩናይትድ ስቴትስ በደጋፊዎቿና በራሷ ሜዳዎች ላይ መጫወቷ በራሱ በእጅጉ እንደሚረዳት ይታመናል። በእግር ኳሱ ስፖርትም እየተጠናከረች መጥታለች። ሜክሲኮም መዘንጋት የለባትም። አብዛኞቹን ግጥሚያዎቿን በጎረቤት ከተሞች በግለንዴል አሪዞና፣ በፓሳዲና ካሊፎርኒያና በሂውስተን ቴክሳስ ስለሆነ የምታካሂደው የደጋፊ ድርቅ ዐይነካትም፣ በሽበሽ ነው። ከተጫዋቾችስ ማለቴ በዓለም ከስመ ጥሮቹ መካከል እነማን ናሉ እነማን አይኖሩም? ኔይማርን ብራዚል ለሪዮ ኦሊምፒክ ይበልጥ ያስፈልገኛል በሚል ምክንያት አታሰልፈውም በዚህ ኮፓ አሜሪካ ዋንጫ ውድድር ወቅት የለም። ሉዊስ ሱዋሬዝም ባርሴሎና በኮፓ ዴልሬይ የዋንጫ ፍጻሜ እንዲያሸንፍ ሲሯሯጥ እግሩን ጎድቶ ቀርቷል። ከተሻለው ምናልባት ወደ መጨረሻ ላይ ይሆናል ተብሏል ብቅ የሚለው የአርጀንቲናው ኮከብ አጥቂ ሊዮኔል ሜሲም ጀርባው ተጎድቶአል። እርሱም ከተሻለው ብቻ ይሆናል ቡድኑን የሚቀላቀለው ምናልባት ከቀረ ግን በአንጀል ዲ ማሪያ ይተካል ተብሏል። ሜክሲኮ በሃቪየር ሄርናንዴዝ ትመካለች። ሁሉንም አብረን የምናየው ይሆናል። አድማጮች ሰኞ በመደበኛ ዝግጅቶች እስከምንገናኝ፣ ሰለሞን ክፍሌ ነኝ። ባልደረባችን ዳን ብራውን ባቀናበረልን ልዩ የኮፓ አሜሪካ መግቢያና መውጫ ሙዚቃ በማመስገን ሰናበታለን።